ጤናችን። በዚህ ፕሮግራም ጤንነታችንን ከእግዚአብሔር ቃል አንጻር እንዴት መጠበቅ እንዳለብን እንዲሁም ስለ ጤንነታችን እንክብካቤ ከተለያዩ ባለሙያዎች የሚሰጡ ትምህርቶችን እናቀርባለን። ጤናችን። ሰላም እንዴ ሰነበታችሁ? የተከበራችሁ አድማጮቻችን የእግዚአብሔር ጸጋ ባላችሁበት ቦታ ይብዛላችሁ።

ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ ጤናችን የተሰኘው መርሃ ግብራችን ከዚህ አዲስ አበባ ከሚገኘው ከምስራች ድምፅ ሬዲዮ ስቱዲያችን ይተላለፋል። ዛሬ ስለ አጥንት መሳሳት የምናይ ይሆናል። መረጃውን ያገኘሁት ዶቼ ቬሌ ወይም ዲ ደብልዩ ከተሰኘው ድኅረ ገጽ ነው። እስከ ፍጻሜውም አብራችሁን ቆዩ የምንለው እኔ የዚህ መርሃ ግብር አዘጋጅ ሰናይት ማሪዮ ቴክኒኩን ከሚቆጣጠረው በአንጃ ኩመራ ጋር በመሆን ነው። ይህን ዝማሬ አዳምጠን ለዛሬው የተዘጋጀው መርሃ ግብር ዝርዝር እንገባለን።

እንኳናንተን እግዚአብሔር ሆይ የሰራሃቸው ሰማይና ምድር በእኔ አይምሮ አይለኩም። እንኳናንተን እግዚአብሔር ሆይ የሰራሃቸው ሰማይና ምድር

ውድ አድማጮቻችን በዝማሬው እንደተባረካችሁ ተስፋ አደርጋለሁ። ስለ ዝማሬው የእግዚአብሔር ስም የተባረከ ይሁን። እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ምሕረትና ቸርነትህ በስቶልን ለዛሬ ቀን ስለበቃን በቃን በጌታ በኢየሱስ ስም እጅግ አድርገን እናመሰግናሃለን። ዕድሜን የምትጨምር ቀንን የምትሰጥ አንተ ነህና ስለዚህ ሁሉ በኢየሱስ ስም ክብር ላንተ ይሁን። ይህንን ሬዲዮ እያዳመጡ ያሉ በዚህ ሰዓት የታመሙ

በኢየሱስ ክርስቶስ ስም ባንተ በሚፈውሰው እጅ እግዚአብሔር ወይ እንድትዳሰሳቸው እኔ ጸልያለሁ። በጌታ በኢየሱስ ስም የትኛውም በሽታ ባንተ ፊት

ሁሉም እኩል ነውና ካሉበት ከየትኛውም በሽታ ከየትኛውም ስቃይ በዚህ ሰዓት እንዲፈወሱ በጌታ በኢየሱስ ስም ተነስተው መንቀሳቀስ እንዲሆንላቸው ወደ ቀድሞ ማንነታቸው እንዲመለሱ እግዚአብሔር አምላክ ሆይ ጸልያለሁ፣ በጌታ በኢየሱስ ስም። እንዲሁ ደግሞ ቤተሰቦቻቸው የታመሙባቸው ቢኖሩ እያስታመሙ ያሉ ወገኖች ቢኖሩ እግዚአብሔር አምላክ ሆይ የሚፈውሰው እጅ ለእነሱም እንዲደርስ ጸልያለሁ፣ በጌታ በኢየሱስ ስም። መታከሚያ ያጡ ቢኖሩ መድኃኒት መግዣ ያጡ ቢኖሩ አስታማሚ ያጡ ቢኖሩ በልዩ ልዩ ችግር ውስጥ ያሉትንም ወገኖች አንተ እንድትደርስና እግዚአብሔር አምላክ

አምላክ ሆይ እንድትረዳቸው እንድታግዛቸው እንድታጽናናቸው እንድትፈውሳቸው ጌታ ሆይ ጉልበትና ቅም እንድትሆናቸው በዚህ ሰዓት እኔ ጸልያለሁ። ነው ደግሞ ዛሬ በአጥንት መሳሳት ችግር ውስጥ ያሉ ጌታ ሆይ አጥንቶቻቸው ተሰብረው ተጎድተው ያሉ ፈጽሞ ጤነኛ እንዲሆኑ እኔ ጸልያለሁ። ፈው ስለ እነሱም እንዲሆን ጌታ ሆይ አጥንቶቻቸው ጅማቶቻቸው እንዲጠነክሩና እንዲቆሙ በጌታ በኢየሱስ ስም እኔ ጸልያለሁ። ጊዜያችንን ሁሉ ደግሞ አንተ እንድትባርክ ከእኛ ጋር እንድትሆን እንጸልያለን በጌታ በኢየሱስ ስም አሜን። አጥንት

ከሰውነት ክፍል ጠንካራው አካል ነው። እንደ ጥንካሬው ግን በተለያዩ ምክንያቶች ለጉዳት በሚዳረግበት አጋጣሚ ወደ ቀድሞ ይዞታው ለመመለስ ቀላል አይሆንም። አጥንት ከአካል እድገትና ከዕድሜ መጨመር ጋር እያደር እያደገና እየጠነከረ ሄዶ በጉርምስና ዕድሜ ማብቂያ ላይ እድገቱን ያቆማል። አጥንት ጠንካራ የሰውነት አካል መሆኑ ቢታወቅም በተለያዩ ምክንያቶች አቅም የሚያጣበትና ለስብራትም ሆነ ለመሰንጠቅ የሚጋለጥበት ሁኔታ አለ።

የጥንካሬውን ያህል ታዲያ እክል ሲገጥመው በቀላሉ ላይጠገንም ይችላል። የዓለም የጤና ድርጅት እንደሚለው ከወንዶች ይልቅ የሴቶች አጥንት ጥንካሬ ከዕድሜ አኳያ እየቀነሰ ይሄዳል። ጥንካሬው እየቀነሰ አጥንት ደግሞ ለመሰበርም ሆነ ለመሰንጠቅ አደጋዎች እጅግ የተጋለጠ ነው። የሚያጋጥመው የአጥንት መሰንጠቅ አደጋ ከዕድሜ አኳያ ይበረታል። ከአምሳ ዓመት በላይ ከሆኑ ሴቶች አርባ በመቶ ለዚህ ችግር ይዳረጋሉ። እግር ወይም እጅ የመሰበር አደጋ ሊያጋጥም ይችላል።

በእርግጥ ይህ በተገቢው ሕክምና ሊጠገንና ወደ ቦታው እንዲመለስ ሊደረግ ይችላል። እንዲህ ያለው ችግር የሚወሳሰበው ግን አንድም አጥንቱ ሲሳሳ አሊያም አቅም አጥቶ ለመሰንጠቅ ሲዳረግ ነው። ይህ ችግር በአብዛኛው በዕድሜ የገፉ ሰዎች ላይ የሚታይ ሲሆን በተለይ ሰዎቹ እንደ ልብ የማይንቀሳቀሱ ከሆነ ሌላ ተጨማሪ የጤና እክልም ሊያስከትል ይችላል። እንደ ሐኪሞች ግምትም

ከአምሳ ዓመት በላይ ከሆናቸው ሴቶች ከሦስት አንዷ ወይም ከዚያ በላይ የወር አበባ ዑደት ከቆመ በኋላ በሚከሰት የሆርሞን ለውጥ የአጥንት መሳሳት ወይም የመሰንጠቅ ችግር ይገጥማቸዋል። እንዲህ ዐይነቱን ችግር ለመከላከል ይላሉ፣ እነዚህ የጀርመን ባድኖ ሃየር የሚገኘው የአጥንት ሕክምና ክሊኒክ ዋና ዳይሬክተር ዶክተር ቶማስ ካውሽ፣ ከተቀመጡበት ሲነሱ በጥንቃቄ መቆም ተገቢ ነው።

ብዙም የማይንቀሳቀሱ ከሆነና ተስተካክሎ የመቆም እርግጠኝነት ከሌለ በመውደቅ የሚመጣው መዘዝ ከፍተኛ ነው። እንዲህ ባለ ሁኔታ ላለ ሰው መንቀሳቀስ እጅግ ወሳኝ ነው። አጥንቱ በእንቅስቃሴው ሊነቃቃ እንደሚችል መረዳት ያስፈልጋል። ይህም የተቀደደው አጥንት እንዲጠናከር ማድረግ አስተዋጽኦ አለው። የአጥንት መሳሳት ወይም አቅም ማጣት የሚያጋጥማቸው ሰዎች ለረጅም ጊዜ ምንም አይነት የጤና እክል እንዳለባቸው ሊያውቁት አይችሉም።

ለአስር ወይም አስራ አምስት ዓመታት ያለምንም እንከን ሊንቀሳቀሱበት ይችላሉ። የከፋ ችግር መኖሩን የሚረዱት ባልታሰበ ሁኔታ ስብራት ሲያጋጥማቸው ይሆናል። መውደቅ ድንገተኛ በመሆኑ አንድ ሰው አወዳደቅን እንዴት ሊያስተካክል ይችላል የሚል ጥያቄ ሊነሳ ይችላል። የሥነ ልቦናው የምክር አገልግሎት ሚናው ይሄ ነው። አጥንት ጥንካሬ ከሌለው የሚገጥመው አደጋ የተለያዩ መዘዞችን ማስከተሉ ግድ ነው።

ጥናቶች እንደሚያመለክቱትም በመውደቅም ሆነ በተለያዩ አጋጣሚዎች ከሚደርሱ ስብራቶች በተለይ አንገት ላይ የሚያጋጥም ስብራት ለኅልፈተ ህይወት ሊዳረግ ይችላል። ዶክተር ቶማስ ካውሽ ምክንያቱን ያስረዳሉ። ይህ ከመንቀሳቀስ ጋር የተገናኘ ነው። በተወሰነ ዕድሜ አንድ ሰው ረጅም ሰዓታት አልጋ ላይ የሚተኛ ከሆነና የማይንቀሳቀስ ከሆነ በቀላሉ ለተለያዩና ተያያዥ በሽታዎች ይጋለጣል። ማለትም የደም መርጋት፣ የሳንባ መታፈን

የልብ ምትና የደም ዝውውር ችግር የመሳሰሉት ሁሉ ያጋጥማሉ። እናም እነዚህ ተባብረው ህመምተኛው ለህልፈት ይዳርጋሉ። የአጥንትን ጥንካሬ ማጣት በዘመኑ ሕክምና ቀድሞ ሊደረስበት እንደሚችል ነው የሚታመነው። የዘርፉ ሐኪሞች በኤክሲሬ ወይም በራጅ በማንሳት የአጥንቱን ክብደትና ጥንካሬ መመዘን ይችላሉ።

ዶክተር ካውሽ ከሚያገለግሉበት የባድ ኖያር ክሊኒክ በየዓመቱ ወደ ስምንት መቶ የሚደርሱ ይህን መሰል ምዘናዎችን ያካሂዳል። ሐኪሞቹ በሚያደርጉት በዚህ ምርመራ በተመረጠ የሰውነት አጥንት አካባቢ ምን ያህል የካልሲየም መጠን እንዳለ ማወቅ ይችላሉ። በተለይ በዳሌ አካባቢ በሚገኘው አጥንት ላይ ነው ይህ ምርመራ በብዛት የሚደረገው። ይህ የሆነበት ምክንያትም ከሌላው አካባቢ ይልቅ በዚህ ስፍራ የሚገኘው አጥንት በቀላሉ ሊሰበር ስለሚችል ነው።

እናም በምርመራው በተባለው አካባቢ ዝቅተኛ የካልሲየም መጠን የሚኖር ከሆነ አጥንቱ ጥንካሬ ጎደለው መሆኑ አያጠራጥርም። ያውም ውሎ አድሮ በቀላሉ ለጉዳት ይዳረጋል። አንዳንድ መድኃኒቶች አጥንት የመጉዳት ባህሪ አላቸው ይላሉ ዶክተር ቶማስ ካውሽ። ለምሳሌ ሄፓሪን ያለባቸው፣ ለሚጥል በሽታ የሚወሰዱ መድኃኒቶች፣ ለሆድ ህመምና ለጨጓራ የሚወሰዱ አንዳንድ መድኃኒቶች ለረጅም ጊዜ የሚወሰዱ ከሆነ በጊዜ ሂደት ይህን ችግር ሊያስከትሉ ይችላሉ። ይህ ማለት ግን ለምሳሌ

በሳምንት ሁለቴ በመውሰድ ማለት አይደለም። ነገር ግን አንድ ሰው እንዲህ ያሉ መድኃኒቶችን በተከታታይ ለሁለትና ከዚያ በላይ ዓመታት የሚወስድ ከሆነ ይህ የጎንዮሽ ችግር አይቀሬ ነው። ከዚህም ሌላ ኮርቲዞን የተሰኘውም የአጥንትን ጥንካሬ እንደሚጎዳ ነው የሚያመለክቱት። ይህ በተለይ የሪህ ሕመምተኞችን ይመለከታል። ኮርቲዞንን ለመውሰድ ይገደዳሉና።

ለካንሰር ሕክምና የሚደረገው ኬሞቴራፒም እንዲሁ ለዚህ አደጋ ሊያጋለጥ እንደሚችል ይታመናል። ዶክተር ካውሽ ቫይታሚን ዲ ለአጥንት ስለሚሰጠው ጥቅም እንዲህ ይላሉ። ቫይታሚን ዲ በአጥንት አወቃቀርና በካልሲየም ክምችቱ ላይ ቀጥተኛ የሆነ ተጽዕኖ ያደርጋል። ያለ ቫይታሚን ዲ ይህን የሚባል አጥንት ገጽታ አይኖርም። ዕድሜን ተከትሎ የአጥንት መሳሳት ችግር በብዛት ሴቶችን ያጋጥማል ቢባልም ወንዶችም ለችግሩ የሚጋለጡበት ሁኔታ መኖሩ ግልጽ ነው። በነገራችን ላይ

በዳሊ አጥንት ላይ የሚደርስ መሰንጠቅ ከባድና አብዛኛውን ጊዜ ሐኪም ቤት ተኝቶ ለመታከም ግድ የሚል ነው። ሲከፋም ለአካል ጉዳት የሚዳረግ እንደሆነ ነው የዓለም የጤና ድርጅት የሚያመለክተው።

በጎርጎሮሳዊው በ1990 ዓ ም 1.7 ሚሊዮን ሰዎች በዓለም ዙሪያ የዳሌ አጥንት መሰንጠቅ እንዳጋጠማቸው ተመዝግቧል። የዓለም የጤና ድርጅት እንደሚለውም በመጪው 2050 ዓ ም ከህዝብ ብዛትና የአኗኗር ሁኔታ አኳያ ቁጥሩ ከፍ ብሎ 6 ሚሊዮን ሊደርስ እንደሚችል ይገመታል፣ እያልኩ የዛሬውን በዚሁ አበቃለሁ። እስካሁን ከእኛ ጋር ቆይታችሁ ስለተከታተላችሁ ጌታ ይባርካችሁ። ጌታ ቢፈቅድና ብንኖር ሳምንት በሌላ ርዕስ እንገናኛለን። መልካም ሳምንት ይሆንላችሁ።

በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944 08 84 25 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የምስራች ድምፅ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችን እና በዋትሳፕ ልታገኙን ትችላላችሁ።

ባን ጀምረው ፍለጋን ተሊያውቁ ዘመን የት ጀምሮ የት ላይ እንደሚያልቁ በመገረም ሆነው ሲያጠሉ ታሪክን ከዘመናት በፊት አንተ ለብቻ ዘመኖቻቸው ባሉ

Yeah. you.